አዲስ አበባ ውስጥ ከጥቂት ጊዜ በኋላ የቫይታሚን ዲ ምርመራ እና መድኃኒቱን የምታገኙበት ቦታ ልታጡ ትችላለን። አሁን አሁንማ ለምርመራ የምልካቸው ውጤቶች አንዳንዱ አምስት አንዳንዱ ሰባት ማሽኑ የተበላሸ ሁሉ እየመሰለኝ ከሁለት ቦታ እንዲያሰሩ እልካለሁ። መሆን ያለበት ውጤት ከሰላሳ 30 እስከ መቶ ነበር። ባልጠፋ ፀሐይ ብዙ ሰው አራትና አምስት ሺ ብር ለምርመራና ና ለመድኃኒት እያወጣ ሙሉ በሙሉ በምግብ ማስተካከል እንዳይቻል፣ ደግሞ ቫይታሚን ዲ እንደሌላው ቫይታሚን ብዙ የምግብ አማራጮች የሉትም። ያሉትም የምግብ አማራጮች በተለይ አሁን ላይ የገንዘብ አቅም ለሌለው ሰው አዘውትረህ ተመገብ እንኳን ለማለት ትንሽ ይከብዳል። አብዛኞቹ የዓሳ ውጤቶች ናቸው። የአሳ ዘይት የአሳ ስጋ ቱናና የመሳሰሉት ጉበትና እንቁላል መጠነኛ ቫይታሚን ዲ አላቸው። ከዛ ውጪ በውስጣቸው ቫይታሚን ዲ ተጨምሮባቸው ለገበያ የሚቀርቡ ምርቶች ካልሆኑ በስተቀር ብዙ የምግብ አይነቶች በተፈጥሮ ቫይታሚን ዲ የላቸው። በዓመት አንድ ጊዜ ብቻ ፀሐይ የሚወጣበት ሀገር ለሚኖር ሰው ሺ ያለው አማራጭ ወይ ምግብ ወይ መድኃኒት ነው። ፀሐይ እንደ ልብ የሚገኝበት ሀገር ላይ የቫይታሚን ዲ እጥረት መብዛት ማለት ከጤና አኳያ ብቻ ሳይሆን እንደ ሀገርም ብክነት ይሆናል። ምክንያቱም መመርመሪያው መድኃኒቱን በውጭ ምንዛሬ ስለሚገባ። አንድ ጤናማ ሰው በሳምንት አንድ ጊዜ ለሰላሳ ደቂቃ የጠዋት ፀሐይ ቢሞቅ ጤንነትም ብቻ ሳይሆን የውጭ ምንዛሬንም ማዳን ይቻላል። ሰፋ ያለ መረጃ ከፈለጋችሁ ዩቱብ ቻናል ላይ ያስቀምጫሉ። መልካም ጊዜ።